We'll <laughs> ዓለምን ላስጨነቀውና መላ ላልተገኘለት በሽታ ድንገት ከሁሉም አቅጣጫ የሚጎርፉ ከሚመስሉት የይሆናል መላዎችና እንደ ፈቃድ ከሚሰነዘሩ የፈውስ ሀሳቦች ባሻገር ለመሆኑ በሳይንሳዊ ጥናት ላይ የተመረኮዘው ሁነኛ መድኃኒትና ክትባት ፍለጋ ጉዞ ምን ይመስላል? ከሁለቱ የመድኃኒት ቅመማ ሳይንስ እና ጥናት አዋቂ ባለሙያዎች ጋር በትናንትና ምሽት የጀመርነው ቃለ ምልልስ የዛሬው በጥናትና ሙከራ ላይ ያሉትን መድኃኒቶች እና የመከላከያ ክትባቶች ምንነት ያስተዋውቃል፣ የመከላከያ ክትባቶች ምንነት እና ያሉበትን ደረጃ ይፈትሻል። እንግዶቼ ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበርና መምህር፣ ዶክተር አሌክስ ዮሐንስ በዩናይትድ ስቴትስ የምግብና መድኃኒት አስተዳደር ከፍተኛ የጥናት ባለሙያ ናቸው። ፕሮፌሰር ብስራት በትላንትናው ምሽል ዝግጅታችን ስለ ቫይረሱ ተፈጥሮና ጸባይ በማስረዳት ላይ ሳሉ ነበር ውይይታችንን የገታ ነው። የአሁኑንም ቫይረሱ ወደ ሰውነቱ ውስጥ ከገባ በኋላ የሚከሰተውን ሁኔታ በሚያጤኑበት ይጀምራሉ። ኤርቦን ስለሆነ ባየር ስለሚተላለፍ ሳምባ ነው ከመጀመሪያ ላይ መጎዳት የሚጀምረው የጦር አውድማው ሳምባ ነው የሚሆነው። አዎ ዋናው ሳምባ ነው። አሁን ሌሎችም ሌሎችም ተገኝተዋል ደም ማርጋት፣ ኩላሊትን የመሳሰለ ሌሎች ሌላ ነገር እየታየ ነው። ግን ዋናው የሳምባ ነው እና ያ ሳምባ መቆጣት ይጀምራል። ሲቆጣ ያብጣል፣ ውሃ ይይዛል። ያ ውሃ ሳምባውን ይሞላዋል፣ መተንፈስ ያቀተናል። ኦክሲጅኑ በዛ በውሃ ውስጥ አልፎ ሰውነታችን ጋር መድረስ አይችልም እና ሰዎች ሬስፒቸሪ ፌለር ወይም የሳምባ መተንፈስ ማቆም ይጀምራሉ። በዛ ነው እንግዲህ የሚሞቱት። እና አንዱ የመድኃኒት አይነቶች ይህንን የሰውነታችን የመቆጣት የመዋጋት ኃይል የሚቀንሱ ናቸው። ኢንፍላሜሽኑን የሚቀንሱ እነዚህ አሁን ክሎሮኪን እና ሃይድሮክሲ ክሎሮኪን የሚባሉት ከነዚህ ግሩፖች ናቸው። ስለዚህ ቫይረሱን ዳይሬክትሊ በቀጥታ ቫይረሱን ምንም የሚያደርጉት ነገር የለም። ግን ያ ፍልሚያ እንዲቀንስ በፍልሚያው ምክንያት ሊመጡ የሚችሉትን ጉዳቶች በመቀነሳቸው ሰዎቹ ኢቬንቹዋሊ ቫይረሱ ይሞታል። የሰውነታችን አይደል ይገለዋል። ግን እስከሚሞቱ ድረስ ሳምባችን ተጎድቶ መተንፈሳቀተ ከኦክሲጅን ማጣት ሰዎቹ እንዳይሞቱ ያንን ፍልሚያ ስለሚቀንሱ ነው። እነዚህ አንድ ግሩፕ ናቸው። አሁን ወደ ገበያ በጣም የቀረበው አንድ አምስት አሉ። ሌሎቹ ደግሞ ዳይሬክትሊ ቫይረሱን በቀጥታ ቫይረሱን ደግሞ የሚዋጓሉ አንቲ ቫይረስ የሆኑ መድኃኒቶች አሉ። እነሱ ደግሞ ሌላ አሁን ወደ ገበያ በጣም የቀረቡ አትሊስት አራት የሚሆኑ አሁን ሰው ላይ እየተሞከሩ ያሉ አሉ። እነዚህ ሄደው ቀጥታ ቫይረሱን ነው የሚገሉት። ቫይረሱ የሚራባበትን የተለያየ ኤሪያ እንዳይራባ፣ እንዳይሰራ ማኮላሻ ቁልፍ እያደረጉበት ቫይረሱ እንዳይንቀሳቀስ ያደርጉታል ማለት ነው። ሌላው ሶስተኛው ክፍል ደግሞ ቫይረሱ ይዟቸው የዳኑ ሰዎች ለቫይረሱ እንደ ሌላው ቫክሲኔሽን መከላከያ ኦሬዲ ሰውነታቸው ስለፈጠረ ያ ኦሬዲ የተፈጠረውን መከላከያ ከነዛ ሰዎች ደም ተለግሶ ከዛ አውጥተው ለተያዙት በሽተኞች ሲሰጧቸው ኦሬዲ የሰለጠኑ ወታደሮችን እንደገና ጠጥሮ ከማሰልጠን ይቀር ኦሬዲ የሰለጠኑትን ማሰማራት ማለት ነው። ሶስተኛው በዛ አይነት መንገድ እየተጠና ነው ያለው። አራተኛው ና ትልቁ ደግሞ ያው ቫክሲን ነው ክትባት ነው። ብዙ አይነት ክትባቶች አሉ። አብዛኞቹ እንደውም የተወሰኑት ክትባቶች ኦረዲ የምንጠቀምባቸው ያሉ፣ ግን ሪፐርፐዝ ነው የሚሉት ወደዚህ ወደዚህ እንዲጠቀሙበት ጥቅም እንዲውሉ እየተደረገ ነው ያለው እና አምስተኛው ክፍል ደግሞ የጉንፋን እና የኢንፍሉዌንዛ መድኃኒት ሆነው ያገለግሉ የነበሩ አሁን በላቦራተሪ ና በእንስሳት ላይ ደግሞ ለዚህ ለኮሮና የሚያገለግሉ ሆነው ተገኝተዋል እና በአምስት ክፍል ከፍለዋቸው ነው እያጠኑት ያለው መልካም ጥናት ላይ ያለውን በየደረጃው በየአይነታቸው ከፋፍለው አስረድተውናል ዶክተር ብስራት ከእርሶ ጋር ልቆይና መጀመሪያ በአጭሩ የሚመልሱትን ጥያቄ ላንሳ በተለይ ክትባትን በተመለከተ የገለጹት ምን ያህል የዓለም አብዛኛው ክፍል ይህን ያህል ትልቅ ቁጥር ያለው ስርጭት ቢኖረውም አብዛኛው ሕዝብ አሁንም አልተጋለጠም እና ብዙዎች ወደ እሱ የሚወስድ ተስፋ የመጣል ነገር አለ። ከዚህ ቀደም ከሚወስደው ረጅም የጥናት መስመር ለማፋጠን የሚደረጉትም ነገሮች በተለይ በመንግስታት በስፋት ይነገራሉ፣ የዩናይት ስቴትስ መንግስት ጨምሮ። ምን ያህል ቅርብ ይመስሎታል? የተደረጉት ጥናቶች ምን ያህል ተስፋ ሰጥተዋል? እስካሁን የታዩት ከድሮ ክትባት ጀምሮ ለምሳሌ ቢሲጂ የሚባል ቫክሲን ነበር ለቱበርክሎሲስ ለሳምባ ነቀርሳ የምንሰጠው። በጣም የሰለጠኑ ሀገሮች ሳምባ ነቀርሳ ችግር ስለሌለ አሜሪካን ጨምሮ የግድ የቲቢ የሳምባ ነቀርሳ ክትባት አያስገድዱም። በፈቃደኝነት ወይም እንደው ኤክስፖዝድ ለሆነ ነው። አንዳንድ ሀገሮች ግን ሳምባ ነቀርሳ ስቲል ስለሚያስቸግር በግድ በልጅነታቸው እንዲከተቡ ይደረጋል እና አሁን እንስሳ በላቦራቶሪ ላይም ራሱ ቫይረሱንም በመግደል አሁን በፊትም ሳርስ ላይ ላይ ተሞክሮ ነበር። የኮሮና የነዘሩ ዛሬ ሀያ ዓመት ገደማ የነበረ ቫይረስ ነው። የዛሬ አስር ዓመትም ደግሞ መርስ የሚሉት ላይም ተሞክሮ ለውጥ ያመጣ ነው። አሁን ደግሞ ባለፈው ሳምንት ኤሮፕ ውስጥ ተማራማሪዎች ወደ መቶ ሰባ ስምንት አገር ይሄ የሳምባ ነቀርሳ ክትባት በልጅነታቸው በግድ የሚሰጥባቸው ሀገሮች ከማይሰጥባቸው ሀገሮች ጋር አነጻጽረው ይሄን ክትባት የወሰዱ አገሮች በጣም በጣም ያነሰ ሞት ስላሳ ዩ ያን ያስከተቡ አገሮች በጣም አነስ ያለ የሞት እድል ነው ያላቸው። ብለው እንደውም በጣም ልዩነቱ በፐርሰንት ስታይ ያረጉና ያላረጉ ብዙ ልዩነት አላቸው። ስለዚህ አሁን ወደ አስር ሀገሮች ነው አስራ አንድ ሀገሮች አሁን በሰው ላይ እንዲጠና ተደርጓል። ስለዚህ አንዱ እሱ ነው፣ ሲጂ አሁን እንደገና ደግሞ የፈንጣታ ክትባት ራሱን ተመልሶ እየመጣ ነው። ለምን በላቦራተሪ ላይም ይህን ቫይረስ ሲገል ተገኝተዋል። እርግጥ ፈጣጥ ራሱ ቫይረስ ነው፣ ኮሮና ቫይረስም ባይሆን ሌላ አይነት ቫይረስ ነው፣ ስሞል ፖክስ የሚባለው ማለት ነው። እነዚህ ኦሬዲ በገበያ ላይ ውለው ስንጠቀምባቸው የነበሩ ክትባቶች፣ እንደ ሌሎቹ እንደ አዲስ ገና ሀ ብለው እንደሚፈጠሩት ለመፈቀድ በመንግስት ደረጃ ብዙ አይደለም ጊዜ የሚፈጀው። የሚታወቅ ነገር ብዙ ስላለ ቀድሞ የተጠና ይቱ ጋር ምንሰራ አልሰራም፣ ከዚህ ቫይረስ ጋር ለሚዛመደው ብቻ ነው ጥናቱ የሚቀጥለው። አዎ እና ሁለት አይነት ነው የሚያዩት ሰውነታችን የሚያመነጭ መከላከያ። አንደኛው ለአጭር ጊዜ የሚሆን ነው፣ አይ ጄ የሚሉት ነው። አይ ጂ ጂ የሚሉት የረጅሙ ጊዜ ነው። እና ያው እንግዲህ እንደምታውቀው ክሊኒካል ትራያልስ ማለት ይህ ጥናት ማለት አንድ መድኃኒት ማርኬት ላይ ከሚሄዱ በፊት ሁለት ግሩፕ ተወስዶ፣ አንደኛው ፕላሲቦ የሚባል መድኃኒትነት የሌለው አንደኞቹ ደግሞ መድኃኒት ያለው ተወቅተው ሁለቱ ተነጻጽረው ያለው ዲፍረንስ ከበቂ በላይ ሲሆን በተቀባይነት ደረጃ ሲደርስ ነው። እና ያን ለማድረግ ጊዜ ይፈጃል። እና እነሱ ለዚህ ለአሁኑ ጊዜ አይደርሱም። ሆፕፊሊ ይሄ በሽታ ተመልሶ በየዓመቱ እንደ ጉንፋን የሚመጣ ባይሆን ጥሩ ነው፣ ግን ከመጣ ለሚቀጥለው ራውንድ ያገለግላል። መልካም የፖለቲካ አንድምታውን ጨምሮ ቶሎ መምጣቱን በተለያየ መንገድ የሚፈልጉት ቀረባ አድርገው የሚያዩበት ሁኔታ አለ ተጨባጩን ካልተጨበጠው እንድንለይ ነው መድኃኒትና ክትባትን የሚመለከቱ ዶክተር ብስራት በርካታ ጥያቄዎች አሉ መለሳለሁ ወደ እርሶ አሁን ወደ ዶክተር አሌክስ ልሻገር ማንም ከዚህ ቫይረስ ራሱን ነፃ ሊያደርግ የሚችል እንደሌለ በዘር በቀለም በሀብት ደረጃ ባሉበት አገር እንደማይወሰን ያሉትን መረጃዎች ጠቅሰው ገልጸው ልናል ይሁንና እነኚህ በመሰለኝ ከሚሰጡ አስተያየቶች አንዳንዴም አንዳንድ ቦታ የታዩትን ነገሮች በምክንያት ለመተንተን በሚሞክሩ ወገኖች አፍሪካን አይመለከትም ሲባል ነበረ። በዚህም ሀገር ጥቁር አሜሪካውያንና ወይም አፍሪካውያን አሜሪካውያንን አይመለከትም ሲባል፣ አሁን ክፉኛ የተጎዱት የማህበረሰብ ክፍሎች መሆናቸው ታይተዋል። በእርግጥ ግን ሳይንስ የሚደግፈው መሰረት ያለው ማ ይበልጥ የተጋለጠ ነው ማ ይበልጥ የተጋለጠ አይደለም የሚለውን መመለስ የሚቻል ነገር በዚህ ሰዓት የሚታወቅ ይኖር ይሆን? ይበልጥ የመጋለጥ እድል ያለው እና የሌለው ወገን አለ ይሆን? እውነት ነው። አሉላ በደንብ አድርገህ አስቀምጠኸዋል። ይሄ በሽታ ዘር፣ ቀለም፣ ሃይማኖት፣ እድሜ፣ የሀብት ልዩነትን በቃ ማንንም ሰው አለም ላይ ያለን ሰው የማጥቃት አቅም አለው። አሳይተዋለም ከዛም ውስጥ እንግዲህ ገና ከተወለደ በሰዓታት የሚቆጠር ህፃን የተወለደ ገና የተወለደ ህፃን ጀምሮ እስከ በዘጠናዎቹ በመቶዎቹ ዕድሜ ውስጥ ያሉ ሰዎችን ያለ ምንም መለየት ሁሉንም ሰው ያጠቃል። ይሄን ነው እያሳየን ያለ ነው። ግን ከዛ ውስጥ ደግሞ ዕድሜያቸው ከሀምሳ ዓመት በላይ የሆኑ ሰዎችን እና በውስጣቸው ተጓዳኝ በሽታ ያለባቸውን ለምሳሌ እንደ አስም ሊሆን ይችላል፣ ወይም የልብ በሽታ ያለባቸው ሊሆን ይችላል፣ ወይም የስኳር በሽታ ያለባቸው ሊሆን ይችላል። እንደዚህ ተጓዳኝ በሽታ ያለባቸውን ሰዎች በአብዛኛው የማጥቃትና ከዛም አልፎ ወደ ሞት የማቅረብ ችሎታ አለው በሽታው። ምክንያቱም አቅማቸውን ስለሚጎዳው ማለት ነው። ኦልሬዲ እነዚህ ሰዎች በተጓዳኝ በሽታዎች አቅማቸው ቀንሷል። የሰውነታችን ቅድም ዶክተር ብስራት በደንብ አድርጎ እንዳስቀምጠው ጥሩ አርጎ እንዳስቀምጠው የሰውነታችን የመዋጋት አቅም ኦልሬዲ በእነዚህ በሽታዎች ተይዟል። እነሱን ለማዳን ሰውነታችን እየለፋ ነው ያለው። ብዙ ወታደሮቹን እያመረተ ነው ያለው እና ከአቅሙ በላይ እየሰራ ስለነበረ ሌላ በሽታ ይኸኛው ሲጨመርበት በቀላሉ የመሞት ቻንስ አላቸው። እነዚህ ሰዎች ስል ግን ከሃምሳ ዓመት በላይ ብቻ ያለው ሰው አይደለም። ተጓዳኝ በሽታ ያለበት ማንኛውም ሰው ተጓዳኝ በሽታ ከህፃነት ሲወለዱም ያላቸው ልጆች በሽታ ሊኖርባቸው ይችላል። ሲወለዱ ጀምሮ ተጓዳኝ በሽታ ያለባቸው የልብ በሽታ ያላቸው ሊሆኑ ይችላሉ። ወጣትም ሆነው አስም ያለባቸው ሰዎች ሊሆኑ ይችላሉ። ሰው ማንኛውንም እድሜ ከተወለደ ጀምሮ ትልቅ ሰው እስከምንለው እስከ መቶ ዓመትም ያሉ ሰዎችን ያጠቃል። ስለዚህ ይበልጥ ተጎጂ ናቸው። እነሱ ይጎዳሉ። ስለዚህ ተጓዳኝ በሽታ ተጓዳኝ በሽታ ያለባቸው ሰዎች ደግሞ ከማንኛውም ሰው የበለጠ ይጎዳሉ ማለት ነው እና እነሱን ነው እንግዲህ ጠንከራ ያለ እንክብካቤ ማድረግ የሚጠበቅብን። ሌላው ደግሞ ወጣቱንም ማንም ሰው ጤነኛ ወጣት የሚባለውን ወይም ጤነኛ ሰው የሚባለውን ወጣት ብቻ ሳይሆን ጤነኛ ሰው የሚባለው ምንም አይነት ተጓዳኝ በሽታ የሌለበትን ሰው እሱንም ያጠቃል። ይሄ ነው እንግዲህ መጀመሪያ አካባቢ ገና በሽታው እንደመጣ አካባቢ ብዙም ጥናት እየተደረገ ስለነበር አዲስም ስለሆነ ሀገራት መሪዎች ሲነገርም የነበረው ጤነኛ የሆኑ ሰዎችን ብዙ አያጠቃም የሚል ነበረ። ግን አሁን እየታየ ያለው ጤነኛም ሆነው በማንኛውም እድሜ ክልል ውስጥ ያሉ ሰዎች እያጠቃ ነው ያለው። ለምሳሌ አንድ ኒውዮርክ ውስጥ የሚኖር ማራቶን ሯጭ ነበረ፣ ሀምሳ ዓመቱ መሰለኝ ማራቶን ሯጭ ነው። ምንም አይነት ተጓዳኝ በሽታ የለበትም። በጣም ሄልዚ ፊት ጤነኛና ጥሩ አቋም ላይ ያለ ሰው ነበረ፣ ግን በሽታው ይዞት በሚያሳዝን ሁኔታ ሞቷል። ስለዚህ አሁን ይሄ በሽታ ጤነኛ የሆነውን ሰው እያጠቃ ነው ያለው። ከጤነኞቹ ውስጥ ደግሞ ግማሹ ምንም አይነት ምልክት አይታይበትም። በሽታውን ይይዛል፣ ግን ምልክቱ አይታይበትም እስካልተመረመረ ድረስ። ግን ግማሹ ደግሞ ምልክቱን ይታይበትና በሽታው የራሱን ጊዜ አልፎ ጉንፋን ሲይዘን ቤት ውስጥ ቁጭ ብለን ፈሳሽ ነገር እየወሰድን ጉንፋኑ እስኪለቅ ድረስ ድረስም እንደምናደርገው ይሄም የራሱን ኮርስ የራሱን ጊዜ ወስዶ ይሻለዋል። ተጓዳኝ በሽታ ያለባቸውን ሰዎች ቅድም ተናገርኩት፣ እነሱ ላይ ትንሽ ይበረታል። ስለዚህ እነሱ ላይ ስለሚበረታ የሆስፒታል እርዳታ ያስፈልጋቸዋል። ወደ ሆስፒታል ሄደው የመታከም ነው። አድማጮች፣ ለኮቪድ-19 የመከላከያ ክትባትና ፈዋሽ መድኃኒቶች በተያዘው ፍለጋ ዙሪያ እንደ ፈቃድ የሚሰነዘሩትን ይሆናል ሀሳቦች በተጨባጭ እስካሁን ከሚታወቁት በውል ለመለየት ከሁለቱ የመድኃኒቶች ቅመማ እና ጥናት ባለሙያዎች ጋር የጀምረው ወግ አልተቋጨም፣ በሌላ ፕሮግራም ይቀጥላል። ለአሁኑ ግን እንግዶችን ፕሮፌሰር ብስራት ኃይለመስቀል በሃዋርድ ዩኒቨርሲቲ መምህር እና የፋርማሲ ኮሌጅ ምክትል ሊቀመንበር፣ ዶክተር አሌክስ ዮሐንስ በዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ከፍተኛ የጥናት ባለሙያ፣ ለጊዜያቸው አመሰግናለሁ። ጊዜ ሊስጥልኝ